ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የመንግስት ኃላፊነት ላይ አንድ ሰው ምን ያህል ጊዜ ምን ያህል በሚኒስቴርነት በጠቅላይ ሚኒስቴርነት ሊቆይ ይችላል ይገባዋል የሚል ነገር ላይ በፓርቲያችን ውስጥ ያለው ስምምነት ሁለት ተርም ማገልገል ነው። ሁለት የምርጫ ዘመኖች እስከ ማገልገል የሚደርስ ዕድል ማግኘት ይጠቅማል። የኢትዮጵያው የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር አቶ በረከት ስምዖን ናቸው የሰማችኋቸው። የአዲሶቹን የፓርቲያቸውንና የአገሪቱን መሪዎች ማንነት ይፋ ባደረጉበት መግለጫ ከተናገሩት የተወሰደ ነው ያደመጣችሁት። በአዲሱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝና ምክትላቸው ምርጫና ውሳኔ ዙሪያ የተቀናበረ ዘገባ በዕለቱ አብይ ርዕስ ይዘናል። በመላ ሙስሊም ዓለም ሁከት አዘል ተቃውሞ ያስነሳውን ፊልም የሰራው ግብፃዊ የኮፕቲክ ሃይማኖት ተከታይ ሆኖ መገኘቱ እንዳስደነግጣቸው የካሊፎርኒያ የዩናይት ስቴትስ ውስጥ ያሉ ኮፕቲክ ክርስቲያናት ገለጹ። የናይጄሪያው ታጣቂ አክራሪ የእስልምና ቡድን ቃል አቀባይ የነበረ ሰውና የቡድኑ ሁለት የውጊያ አዛዦች መገደላቸውን ወታደሮች አስታወቁ። የሚሉት በዕለቱ ዜና ከያዝናቸው ውስጥ ናቸው። የዕለቱን መደበኛ ቅንብሮች፣ ስፖርት፣ አፍሪቃ ነክ ርዕሶችና ጤና እንዲሁም በስልክና በኢሜይል የደረሱንን አስተያየቶቻችሁን አክለን ከዛሬ ሰኞ መስከረም 7 2004 ዓ ም ፕሮግራማችን ጋር የምሽቱ አስተናጋጆቻችሁ ሰሎሞን አባተና እኔም አሉላ ከበደንን ከፕሮዲሰራችን ወታ ቸርኖክና ከስርጭት መሐንዲሱ ዶሬልስሚት ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና መልካም ምሽት በመላው ሙስሊም ዓለም ሁከት አዘል ተቃውሞ ያስነሳውን ፊልም የሰራው ግብጻዊ የኮፕቲክ ሃይማኖት ተከታይ ሆኖ መገኘቱ እንዳስደነገጣቸው ካሊፎርኒያ፣ ዩናይትድ ስቴትስ ውስጥ ያሉ ኮፕቲክ ክርስቲያኖች ገለጹ። ፊልሙ የሃይማኖታቸውን መሠረቶች የሚጻረር መሆኑንም አስታውቀዋል። የአሜሪካ ድምፅ ራዲዮ ዘጋቢ ማይክ ሱሊቫን ከሎስ አንጀለስ ከተማ የላከውን ዘገባ አዳነች ፍሥሐይት አቀርበዋለች። ከግብፅ የመጡ ሰዎች ትላንት እሁድ በኮፕቲክ ኦርቶዶክስ ቤተ ክርስቲያን ተሰባስበው ነበር። አቡነ ሰራፒዮን ክርስትና ሲያስነሱ ነበር። በመሃሉ ግን በመላ የሙስሊሙ ዓለም አቀጣጣይ ተቃውሞ ስላስነሳው ሲኒማ ጉዳይ ተነሳ። ባለፈው ማክሰኞ በሊቢያ በተፈጸመው ጥቃት አምባሳደር ክሪስቶፈር ስቲቨንስ የሚገኙባቸው አራት አሜሪካውያን እንደተገደሉ ይታወቃል። አምባሳደሩ በሊቢያ እጅግ የሚከበሩ ሰው ነበሩ። ተቃውሞው የተቀጣጠለው በነቢዩ መሐመድ ላይ በሚሳለቅ ሲኒማ ምክንያት ነው። ሲኒማው የተሰራው በግል ቢሆንም የተቃወሙት ወገኖች የዩናይትድ ስቴትስ መንግስትን ተጠያቂ ያደርጋሉ። ፊልሙን ሰራ የሚባለው ናኮላ ባሲሊ ናኮላ ኦርቶዶክስ ነኝ ይላል። በባንክ ማጭበርበር ተግባር ታስሮ የነበረው ሰው የማረሚያ ጊዜ ሂደቱን ጥሶ እንደሆነ ለማጣራት ባለፈው ቅዳሜ ለምርመራ ተወስዶ ነበር። ብዙ ሙስሊሞች እንደ ስድብ አድርገው የተገነዘቡት ሲኔማ በዩናይትድ ስቴትስ ህገ መንግስት መሰረት የመናገር ነጻነት ተደርጎ ስለሚታይ ህገ ወጥ አይደለም። የሎስ አንጅለሱ የኮፕቲክ ኦርቶዶክስ አቡን ሴራፒዮንና ሌሎችም የቤተ ክርስቲያኑ መሪዎች ተንቀሳቃሽ ስዕሉን አውግዘዋል። የክርስትና እምነታችንን ይጻረራል ብለን ስለምናምን ነው። እምነታችን የሰዎችን ስሜት መስደብን ይጻረራል። ማሄር የተባሉ የቤተ ክርስቲያኑ አባል ደግሞ ፊልሙ በኦርቶዶክሱ ማኅበረሰብ ተቀባይነት የለውም ብለዋል። ምእመናኑ በአጠቃላይ ከፊልሙ ጋር የሚያገናኛቸው ነገር እንደሌለ ገልጸው እምነታቸው ሁሉንም ሃይማኖቶች እንደሚያከብር አውስተዋል። የናይጄሪያው ታጣቂ አክራሪ የእስልምና ቡድን ቃል አቀባይ የነበረው ሰውና የቡድኑ ሁለት የውጊያ አዛዦች መገደላቸውን ወታደሮቹ አስታወቁ። አንድ በናይጄሪያ ሰሜናዊ ግዛት ዛሬ በተካሄደ በተባለ ዘመቻ ውስጥ የተሳተፈ ወታደር ለአሜሪካ ድምጽ ራዲዮ የሀውሳ ቋንቋ አገልግሎት በሰጠው ቃል መረጃ የደረሳቸው ወታደሮች የቦኮ ሀራም ኃላፊዎች ይንቀሳቀሱበት የነበረን አንድ ተሽከርካሪ ኬላ ላይ አስቁመው አቡልቃቃ በሚል ስም የሚጠራውን ቃል አቀባይ መግደላቸውን ተናግረዋል። መረጃው ከይፋ ምንጭ አልተረጋገጠም። ባለፈው መጋቢት አቡልቃቃን ይዘናል ብለው የናይጄሪያ ባለስልጣናት ተናግረው የነበረ ቢሆንም የተያዘው ሌላ ሰው ሆኖ ተገኝተዋል። ቦኮ ሀራም በማዕከላዊና ሰሜን ናይጄሪያ ለተፈጸሙ ከአንድ ሺ አራት መቶ በላይ ለሆኑ ግድያዎች የሚጠየቅ አማጺ ቡድን ነው። ሶሪያ ውስጥ የሰብአዊ መብቶች አያያዝ በከፍተኛና በተፋጠነ ሁኔታ መበላሸቱን አንድ ነጻ የሆነ የተባበሩት መንግስታት ድርጅት መርማሪዎች ቡድን አስታወቀ። ሰብአዊ መብቶች በስፋትም በአይነትና በጥልቀትም በገዘፈ ሁኔታ እየተጨፈለቁ ናቸው ብሏል ቡድኑ ባወጣው መግለጫ። የቡድኑ ሊቀመንበር የሆኑት ብራዚላዊ ፓውሎ ፒኜሮ ጄኔቫ ለሚገኘው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ሲናገሩ ሶርያ ውስጥ እጅግ አስከፊ የሆኑ የሰብአዊ መብቶች ጥሰቶች እንደሚካሄዱ ጠቁመው ሁሉንም ግን መፈተሽ አለመቻላቸውን ገልጸዋል። ሶሪያ ውስጥ ቁጥራቸው የበዛ ታጣቂ የእስልምና ቡድኖች መኖራቸውን ሊቀመንበሩ ጠቁመው የአሁኑ ሁኔታ የባሻር አላሳድን ተቃዋሚዎች ወደ አክራሪነት ሊገፋቸው እንደሚችል አስጠንቅቀዋል። ጄኔቫ የሚገኙት የተባበሩት መንግስታት የሶሪያ አምባሳደር ፋይስል ኻባዝ ሐሙዬ የቡድኑን ሪፖርት አውግዘው ዓለም አቀፉ ማኅበረሰብ የሶሪያው ቀውስ እየተባባሰ እንዲሄድ እያደረገ ነው ሲሉ ከሰዋል። ኢራን ፎርዶ በሚባለው አካባቢ ባለው የመሬት ውስጥ የኒውክሌር ተቋሟ ላይ ባለፈው ወር በደረሰ ፍንዳታ የኃይል አቅርቦት ተቋርጦ እንደ ነበር አስታወቀች። ጉዳቱ የደረሰው በሽብር ፈጣሪዎች ና በሻጥረኞች ነው ስትል ቴሄራን ከሳለች። መግለጫውን የሰጡት ዛሬ ቪየና ኦስትሪያ ውስጥ በተሰበሰበው የዓለም አቀፉ የአቶሚክ ኃይል ድርጅት አባል አገሮች ስብሰባ ላይ ንግግር ያደረጉት የኢራን አቶሚክ ኃይል ኃላፊ ፍሬይዱን አባሲ ዳቫኒ ናቸው። የሚከሷቸውን ወገኖች ማንነት ግን ባለስልጣኑ ለይተው አልጠሩም። ለዩናይትድ ስቴትስ ፕሬዚደንትነት እየተወዳደሩ ያሉት የሪፐብሊካን ፓርቲ ዕጩ ሚት ራምኒ በያዝነው ሳምንት ውስጥ ትኩረታቸውን ወደ ሀገር ውስጥ ጉዳዮች እንደሚያዞሩ ገለጹ ሚት ራምኒ ዛሬ በሚጀምሩት የሀገር ውስጥ ጉዳዮች ዘመቻቸው በኢሚግሬሽን ላይ እንደሚያተኩሩና የሀገራቸውም የመጣኔ ሀብት ሁኔታ ሰፊ ጊዜ ሰጥተው እንደሚያዩ ገልጸዋል ለሂስፓኒክ አሜሪካውያን ዘንድ ባለፈው ምርጫ የአሁኑ ፕሬዚደንት ባራክ ኦባማ ከፍተኛ ድጋፍ የነበራቸው መሆኑ የሚታወቅ ሲሆን ሚትራምኒ ያንን ሰፊ ልዩነት ለማጥበብ እንደሚሰሩ የዘመቻቸው አስተባባሪዎች እየተናገሩ ነው። በዩናይት ስቴትስና በቻይና መካከል ያሉት የንግድ ጭቅጭቆች እየተጋጋሉ መሆናቸው እየተሰማ ነው። አሜሪካ በይና የመኪና መወጫጫዎች ላይ ያላት ቅሬታ ስትናገር፣ ቤጂንግ ደግሞ በአዲሱ የዩናይትድ ስቴትስ የታሪፍ ሕግ ላይ ያላትን ነቀፌታ እያሰማች ነው። የዩናይትድ ስቴትስ ፍትሀዊ ባልሆነ መንገድ ጎማዎችንና የቤት እቃዎችን ጨምሮ በሰላሳ የምርት አይነቶች ላይ ታሪፏን ትጨምራለች ስትል ቻይና ዛሬ ለዓለሙ ንግድ ድርጅት አቤት ብላለች። ከቻይና ጋር በሚያደርጓቸው ድርድሮች የአሜሪካን የስራ እድሎች መጠበቅ መጠበቅ አልቻሉም እየተባሉ ሪፐብሊካኑና ዲሞክራቶቹ አንዱ ሌላውን በየዘመቻቸው ሲከሱ ይሰማሉ። ጃፓንን ከሰሜን ኮሪያ ሊሰነዘርባት ከሚችል የተምዘግዛጊ ሚሳኤል ጥቃት ለመከላከል የሚያስችል የተባለ አዲስ ስምምነት በዩናይትድ ስቴትስና በጃፓን መካከል ተፈረመ። የስምምነቱን መደረስ በይፋ ያሳወቁት የዩናይትድ ስቴትስ የመከላከያ ሚኒስትር ሌዎን ፓኔታና የጃፓን አቻቸው ሳቶሺ ሞሪሞቶ ዛሬ ቶኪዮ ውስጥ ከተሰበሰቡ በኋላ ነው። ሥርዓቱ ጃፓንና ዋናውን የአሜሪካ ግዛትም ከሰሜን ኮሪያ ጥቃት ለመከላከል እንጂ በቻይና ላይ የተነጣጠረ አለመሆኑን ሚስተር ፓኔታ ተናግረዋል። የሚሳይል መከላከያው ራዳር የሚተከልበት ስፍራ በውል ተለይቶ አልተገለጠም። ይሁን እንጂ በአካባቢው ተመሳሳይ የጥቃት ማስጠንቀቂያ የታጠቁ የጦር መርከቦች በስፍራው በአካባቢው ባሉ ውሃዎች ውስጥ የሚገኙ ሲሆን ሥርዓቱ በምድር ላይ ከተገጠመ በኋላ ግን መርከቦቹ የተሻለ የመንቀሳቀስ ነጻነት እንደሚያገኙ ተነግሯል። ሰሞኑን በቻይናና በጃፓን መካከል የተነሳው የምስራቅ ቻይና ባህር ውስጥ የሚገኙ በነዳጅ ዘይትና ሌሎችም የተፈጥሮ ሀብቶች የከበሩ መሆናቸው የሚታወቅ በቻይና ዲያኦዩ፣ በጃፓን ደሞ ሴንካኩ የሚባሉት አለታማ ደሴቶች ይገባኛል ውዝግብና ጭቅጭቅ ዋሽንግተንን እንደሚያሳስባት የመከላከያ ሚኒስትሩ ፓኔታ ሁኔታ ገልጸዋል። ዩናይትድ ስቴትስ ከሁለቱም ወገን እንደማትቆማ እንደማትናገር ፓኔታ ገልጸው ለገባችባቸው የቃል ኪዳን ጉዳይ ስምምነቶች፣ ግዴታዎች ግን እንደምትገዛ አስገንዝበዋል። ዜና በቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሰሎሞን አባትና አሉላ ከበደነን። ለምሽቱ በርከት ያሉ ቅንብሮችን ይዘናል። ቆየት ብለው ከሚሰሙ ዘገባዎች አንዱን ለናሙና እንበል ሓንሆጋሚ ዶናን ሲያሰት ኩሰላይሰን ቲረር ሙዓየና ረር አንዱ ዋልታ የሚሆነው ሶማሊያ በህግ የበላይነት የምትተዳደር ሀገር እንድትሆን ጸጥታዋን ማረጋጋት ነው። ቁጥር አንድ፣ ቁጥር ሁለት እና ቁጥር ሶስት ቅድሚያ ትኩረቷ ጸጥታን ማስፈን ይሆናል። የተከበሩ ሐሰን ሼክ መህሙድ የሶማሊያ ፌዴራል ሪፐብሊክ ፕሬዚዳንት ሆነው በመመረጦ እጅጉን እንኳን ደስ ያለው ትላለሁ። ቀደም ሲል የሰማችኋቸው አዲሱ የሶማሊያ ፕሬዚደንት ሐሰን ሼህ ማህሙድ ናቸው። ሞቃዲሾ ውስጥ ቃለ መሐላ ፈጽመው ሥልጣናቸውን ተረክበዋል። እርሳቸውን ተከትለው የተናገሩት ደግሞ አዲስ የተመረጡት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው። ከተመረጡ ወዲህ የመጀመሪያቸው በሆነ የውጭ አገር ጉዟቸው ከሞቃዲሾ ሥነ ሥርዓት ካሰሙት ንግግር የተወሰደ ነው። ዝርዝሩን በመጽሔቱ ክፍለ ጊዜ እናቀርባለን። አሁን ወደ አብይ ርዕስ እንለፍ። ኢትዮጵያውያን ቀጣዩን መሪያቸውን ማንነት አውቀዋል፣ ይላል ዘገባችን። የአርባ ሰባት አመቱ አቶ ኃይለ ማርያም ደሳለኝ የኢህአዴግ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር እንዲሆኑ የገዢውን ፓርቲ ምክር ቤት ሙሉ ድጋፍ አግኝተዋል። እስክንድር ፍሬው ነው ከአዲስ አበባ ያጠናቀረው። የስልጣን ሽግግሩን አስመልክቶ በተለያዩ ወገኖች ሲነሳ የነበረው ጥያቄ ልባት አግኝቷል። ቀጣዩ የኢትዮጵያ መሪ ማንነትም ይፋ ሆኗል። የአርባ ሰባት አመቱ አቶ ኃይለ ማርያም ደሳለኝ ዛሬ በእርግጠኝነት የኢትዮጵያ መሪ ናቸው። ለሁለት ቀናት ከተካሄደው የኢህአዴግ ምክር ቤት ስብሰባ በኋላ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር በረከት ስምኦን ይህንኑ አረጋግጠዋል። አቶ ኃይለማርያም የኢህአዴግ ሊቀመንበር ይህንንም ተከትሎ የኢትዮጵያ ጠቅላይ ሚኒስትር እንዲሆኑ የተመረጡት ከሌሎች ሁለት እጩዎች ጋር በመወዳደር እንደሆነም አቶ በረከት አብራርተዋል። ለውድድር እንዲቀርቡ የተደረጉት የአዲሱ ትውልድ ሰዎች ናቸው ትግሉ ዘመን ጀምሮ በአመራር ኃላፊነት ውስጥ የቆዩ ሰዎች በሙሉ በመተካካት መርሁ መሰረት የአመራር ኃላፊነቱን ወደ አዲሶቹ ማስረከብ እንዳለባቸው በአጠቃላይ መግባባት ተይዞ ስለነበር ጥቆማ የተካሄደ በአዲሶቹ መካከል ነው። አዲሶቹን ከጠቆምን በኋላ ሶስት ሰዎች ነበር የጠቆምነው። ከሶስቱ ሰዎች አቶ ኃይለማርያም ደሳለኝ በሙሉ ድምጽ የድርጅታችን ሊቀመንበር ሆነው እንዲያገለግሉ፣ አቶ ደመቀ መኮንን የብሔረ አማራ ዴሞክራሲያዊ ንቅናቄ ሊቀመንበር ደግሞ የድርጅታችን ኢህአዴግ ምክትል ሊቀመንበር ሆነው እንዲያገለግሉ መርጠናቸዋል። ሌላው ዕጩ የትምህርት ሚኒስትርና የብሔረ አማራ ዴሞክራሲያዊ ንቅናቄ ብአዴን ሊቀመንበር የሆኑት አቶ ደመቀ መኮንን የኢህአዴግ ምክትል ሊቀመንበር ሆነው ተመርጠዋል። ምክትል ጠቅላይ ሚኒስትርም ይሆናሉ። ከአቶ ኃይለማርያም ጋር የተወዳደሩት ሶስተኛው ዕጩ የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ መሆናቸውን ደግሞ ምንጮች ገልጸዋል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ስራ አስፈጻሚ አባል ናቸው አቶ ሶፊያን። ድምፅ ከሰጡት 170 የምክር ቤት አባላት መካከል አቶ ኃይለማርያም 151 ሲያገኙ፣ አቶ ሶፊያንና አቶ ደመቀ የቀሩትን ድምፆች አግኝተዋል። ኢህአዴግ ከሁለትና ሶስት አመታት በፊት በጀመረው የመተካካት ፖሊሲ መሰረት አንድ ጠቅላይ ሚኒስትር ከሁለት የስልጣን ዘመን በላይ እንደማያገለግልም አቶ በረከት አስረድተዋል። የመተካካቱን መርሆች መነሻ ስናደርግ በኢህአዴግ ደረጃ የተወሰኑ ውሳኔዎች አሉ። የፓርቲ አመራር ሆኖ የፓርቲው አመራር ሆኖ ለመቀጠል እድሜ ነው ከፍተኛ አውጣራ አድርገን ያስቀመጥ ነው። በፓርቲያችን ፖሊሲ መሰረት አንድ ሰው እስከ ስልሳ አምስት አመት አክቲቭ ሊሆን ከቻለ በፓርቲ አመራር ደረጃ ቢሰራ ብዙ ችግር አይሆንም ብለን እንስማማለን። የመንግስት ኃላፊነት ላይ አንድ ሰው ምን ያህል ጊዜ ምን ያህል በሚኒስቴርነት በጠቅላይ ሚኒስቴርነት ሊቆይ ይችላል ይገባዋል የሚል ነገር ላይ በፓርቲያችን ውስጥ ያለው ስምምነት ሁለት ተርም ማገልገል ነው። ሁለት የምርጫ ዘመኖች እስከ ማገልገል የሚደርስ እድል ማግኘት ይጠቅማል። አንድ የምርጫ ዘመን አምስት ዓመት ነው። ሁለተኛ የምርጫ ዘመን ሌላ አምስት ዓመት ነው። ከሁለት አምስት ዓመት በላይ አንድ ኢህአዴግ መሪ ተመርጦ ቢሆን በስልጣን ላይ የሚቆዩበት ሁኔታ በአይኖር የሚል የፓርቲ ውሳኔ አለ። መተካካታችን የመንግስት ተርም ሊሚት ያስቀምጣል ለግለሰቦች ማለት ነው። ከሁለት ተርም በላይ የምንቆዩበት ሁኔታ አይኖርም የሚል የፓርቲው አጠቃላይ አቅጣጫ አለ። እናም ኢህአዴግ የሚቀጥለውን ምርጫ የሚያሸንፍ ከሆነ አቶ ኃይለማርያም ጠቅላይ ሚኒስትር ሆኖ እንደሚቀጥሉ ጠቅሰዋል። ሚኒስትር በረከት ሶስት ምክትል ጠቅላይ ሚኒስትሮች ሊኖሩ እንደሚችሉ በአንዳንድ የመገናኛ ብዙኃን የቀረበው ዘገባም በመረጃ ላይ የተመሰረተ አለመሆኑን አቶ በረከት ጠቁመዋል። ከአንድ ምክትል በላይ የማድረግ አስፈላጊነት በአሁኑ ጊዜ አልታየንም። ከአንድ በላይ ማድረግ ያልተፈለገበት ምክንያት ከዚህ ቀደም በዚህ ጉዳይ ላይ በጣም የጠራ አቋም የያዝንበት ሁኔታ ስለነበር ነው ኢህአዴግ አንድ ምክትል እና አንድ ዋና ሊቀመንበሮች ኖሩታል። ከዛ በተረፈ ግን እንደ ቲም የሚሰራ በጣም በቲም ወርክ በጣም የታወቀ ድርጅት ነው። ስራ አስፈጻሚ ኮሚቴው አለ፣ ካቢኔ አለ፣ የተለያዩ የካቢኔ አደረጃጀቶች አሉ። እነዚህን የመሳሰሉ አደረጃጀቶችን በሙሉ በመጠቀም የሚንቀሳቀስ ድርጅት ነው። ስለዚህ አንድ ሚኒስቴር ሁለት ሚኒስቴር ተጨመረ አልተጨመረ ብዙ ለውጥ ያመጣል ብለን የወሰንበት ሁኔታ አይደለም ያለው በዚህ ደረጃ ከተማ ውስጥ ብዙ ነገሮች እንደሚወሩ እንሰማለን። የሚወራው ነገር አይደለም ኢህአደግን የመራው ኢህአደግ በጠቀሜታ አይን አንድ ምክትልና አንዱ አንድ ዋና ይበቃል ብሎ ማመኑ ነው። ይህንን ይዘን የምንሄድባቸው ሁኔታዎች ይኖራሉ። አቶ ኃይለማርያም ደሳለኝ በይፋ ቃለ መሐላ የሚፈጽሙት በመስከረም ወር መጨረሻ የሕዝብ ተወካዮች ምክር ቤት በሚያካሄደው ስብሰባ እንደሚሆንም ሚኒስትሩ ቅዳሜ ማምሻውን በሰጡት መግለጫ ተናግረዋል። ከዚያ መግለጫ በኋላ እየወጡ ያሉ መረጃዎች ግን ቃለ መሐላ የሚፈጸምበት ስብሰባ ቀደም ብሎ ሊካሄድ እንደሚችል እየጠቆሙ ነው። አንዳንድ ምንጮች እንደሚሉት ፓርላማው ምናልባትም በያዝነው ሳምንት መጨረሻ ሊሰበሰብ ይችላል። ማረጋገጫ ማግኘት ግን አልተቻለም። ቃለ መሐላው መቼ የሚፈጸም ግን አቶ ኃይለማርያም ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ናቸው። ይህ ከተረጋገጠ በኋላ ያደረጉት የመጀመሪያ የውጭ ጉዞም ወደ ጎረቤት ሶማሊያ ሆኗል። በዚያች ሀገር አዲስ ፕሬዝዳንት በዓለ ሲመት ላይ ተገኝተዋል። አዲሱ የኢትዮጵያ መሪ ማን ናቸው? በነገው ዕለት የትምህርትና የስራ ህይወታቸውን እንደዚሁም የቤተሰባቸውን ሁኔታ በአጭሩ እንመለከታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የዕለቱን አብይ ርዕስ ነበር ያደመጣችሁት፣ ከአሜሪካ ድምፅ ራዲዮ ወደ መጽሔቱ ርዕስ እንሸጋግራለን። በኢትዮጵያ የአስራ አንድ ዓመት ሥርዓት ከተፈረደባቸው በኋላ ይቅርታ እንዲደረግላቸው ጠይቀው የተፈቱት ስዊድናውያን ጋዜጠኞች ኢትዮጵያ የመናገር ነጻነት የማይከበርባትና ሐሳብን መግለጽ ብዙ ዋጋ የሚያስከፍልባት አገር ናት ብለዋል። ጋዜጠኞቹ ማርቲን ሺቢዬ እና ዮሐን ፔርሽን ይህን የተናገሩት ባለፈው ዓርብ ስዊድን ከገቡ በኋላ በሰጡት ጋዜጣዊ መግለጫ ነው። ዝርዝሩን ሄኖክስም ማግዜብ ያቀርበዋል። ሰኔ ሃያ ሦስት ቀን 2003 ዓመተ ምህረት ኢትዮጵያን በሚያዋስነው የፑንትላንድ ድንበር በጋልቃዮ በኩል ሁለቱ ስዊድናዊ ጋዜጠኞች ከኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ታጣቂዎችና ሌሎች አጋዦቻቸው ጋር ሲጓዙ ነበር። የኢትዮጵያ የጸጥታ ኃይሎች በደረሳቸው መረጃ መሰረት ተከታትለው ያገኟቸው፣ ወዲያውኑ ተኩስ ተከፈተ። የኢትዮጵያ መንግሥት ቃል አቀባይ አቶ በረከት ስምዖን በወቅቱ የሆነውን ለቪኦኤ ሲያስረዱ ተኩስ ነበር። በዚህ የተኩስ ልውውጥ 15 የአሸባሪ ድርጅቱ ታጣቂዎች ወዲያውኑ ተገድለዋል፣ ስድስቱ ተማርከዋል። ከዛም በተጨማሪ ሁለት የውጭ አገር ዜጎች ተይዘዋል ብለው ነበር። ጋዜጠኞቹ ዮሐን ፐርሽንና ማርቲን ሼቢዬ ድንበር ተሻግረው ወደ ኢትዮጵያ ግዛት ሕገ ወጥ በሆነ መንገድ በመግባትና በኢትዮጵያ ፓርላማ አሸባሪ ተብሎ ከተፈረጀው ኦብነግ ጋር በመተባበር ወንጀል ተከሰው ነበር። 11 ዓመት የተፈረደባቸው የፍርድ ብይኑን ተቀብለው ይግባኝ እንደማይሉ ያስታወቁት ጋዜጠኞች ይቅርታ ጠይቀው በመፈታታቸው ወደ አገራቸው ስዊድን ሲገቡ የጀግና አቀባበል ተደርጎላቸዋል። ባለፈው አርብ ወደ አገራቸው የገቡት ሱዳናዊ ጋዜጠኞች በሰጡት የጋዜጣዊ መግለጫ የኢትዮጵያ መንግሥት ነጻ ሐሳብን አፋኝ ነው ሲሉ ተናግረዋል። ማርቲን ሼቢዬ በኢትዮጵያ ቴሌቪዥን የሰራሁት ጥፋት በሕይወት ዘመኔ የሚጸጽተኝ ነው ሲል የሰጠው ቃል በሁኔታዎች አስገዳጅነት ነጻነቴን ተነፍጌ ለመፈታት ስል ያደረግኩት እንጂ ከልቤ የማስበው አልነበረም ብሏል። በእስር ቤት አራት መቶ ሰላሳ ስምንት ቀናት የሕሊና እስረኛ ሆነን በቆየንባቸው ጊዜያት ስሜቶቻችንን፣ አስተሳሰቦቻችንን እንዲሁም አጠቃላይ ዓለማዊ ርእዮታችንን መግለጽ ተከልክለን ነበር። ዛሬ ከእስር ቤት ስንወጣ ትልቁ ደስታችን በአካል ከእስር መፈታታችን ብቻ ሳይሆን ሕሊናችን ነጻ መውጣቱ ነው። በሰንሰለት ታስረን በነጻነት መናገር፣ የሰብአዊ መብት ይዞታችን ላይ ያለንን እሳቤ በግልጽ መናገር፣ ብዙዎቻችን እስከናጣቸው ድረስ ዋጋ የማንሰጣቸው እሴቶች ናቸው። ኢትዮጵያ እኛን ለማሰር ችላለች፣ ነገር ግን ጋዜጠኝነትን ለማፈን አልቻለችም። ጋዜጠኞቹ በኢትዮጵያ ከፍተኛ ፍርድ ቤት የተላለፈባቸውን የዐሥራ አንድ ዓመት ቅጣት ውሳኔ አስቀድመው እንደሚቀበሉት የተናገሩት በይግባኝ ሂደቱ ብዙ ጊዜ ላለመታሰር እንጂ የፍትሕ ሂደቱ የተዛባና ተአማኒነት የሌለው ነው ብለዋል። ጋዜጠኞቹ አክለውም በፍርድ ቤት የቀረበውና በኢትዮጵያ ቴሌቪዥን የታየው ፊልም ከተያዙ ከቀናት በኋላ በኢትዮጵያ ወታደሮች የተቀነባበረ የውሸት ድራማ ነው ሲሉ ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ የጋዜጠኞቹ ንግግር የተሳሳተና ተቀባይነት የሌለው ነው ብለዋል። አክለውም በኢትዮጵያ በመልካም ሁኔታ እንደታሰሩ ራሳ ቸው በቃላቸው እንዳረጋገጡትም ገልጸዋል። ኢትዮጵያ ጋዜጠኞችን በማሰር በማዋከብና ከሀገር በማስወጣት እንደምታሳድድ የሰብአዊ መብት ድርጅቶች መረጃ ጣቅሰው ይተቻሉ። ተከታዩ ከታዩ የዜና ትንታኔ ርዕስ ደግሞ ወደ ጎረቤት ሶማሊያ ጉዳይ ይወስድናል። አዲስ ተመራጩ የሶማሊያ ፕሬዚዳንት ሐሰን ሼክ መሐሙድ ሞቃዲሾ አቅራቢያ በተካሄደ ስነ ስርዓት ቃለ ቃለመሐላ ፈጽመው ስልጣናቸውን ተረክበዋል። የአሜሪካ ድምፅ የሶማልኛ ቋንቋ ባልደረባችን ሐሩን ማዕሩፍ ያጠናቀቀውን ዘገባ ቆንጅት ታየ ታቀርባለች። በሥነ ስርዓቱ ላይ አዲሱን የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝንና የጅቡቲውን ፕሬዚደንት ኢስማኤል ኦመር ጌሌን ጨምሮ ሌሎችም የውጭ ሀገር መሪዎች ተካፍለዋል። የቱርክ ምክትል ጠቅላይ ሚኒስትር ቤኪር ቦዝዳክ የሱዳን የዩጋንዳ፣ የካታርና የአፍሪቃ ህብረት ተወካዮችም ተገኝተዋል። አዲሱ የሶማሊያ ፕሬዚደንት ባሰሙት ንግግር ከራሱ ከአጎራባች ሀገሮችና ከተቀረውም ዓለም ጋር በሰላም የሚኖር ህብረተሰብን እመሰርታለሁ ብለዋል። የሶማሊያ የአዲስ ጅምር ዋልታዎች በሚለው ግልጽ የሆነ መርህ ላይ የተመሰረተ አዲስ ፖሊሲ እናመጣለን ሲሉም ቃል ገብተዋል። ሐን ሁጋሚ ዶና ሲያሰት ኩሰለይሰን ቲረር ሙዓየና ኦለየቃኖ አንዱ ዋልታ የሚሆነው ሶማሊያ በህግ የበላይነት የምትተዳደር ሀገር እንድትሆን ጸጥታዋን ማረጋጋት ነው። ቁጥር አንድ ቁጥር ሁለት ና ቁጥር ሶስት ቅድሚያ ትኩረቷ ጸጥታ ማስፈን ይሆናል። ሶማሊያ በአንድነቷ ጸንታ እንድትኖር የሚፈልጉ መሆኑንም ፕሬዚደንት ሐሰን ተናግረዋል። እንደ ኤሮፓውያን አቆጣጠር በ1960 ዓ ም የኢጣሊያ ቅኝ ግዛት በነበረችው በደቡብ ሶማሊያ ና የእንግሊዝ ሞግዚታዊ አስተዳደር ስር የነበረችው ሶማሊላንድ ውህደት በቅንነት የተደረገ እንደነበረ ነገር ግን ከባድ መከራ እንደተከተለ አስታውሰው፣ አሁንም ባለፈው መንግስትና በሶማሊላንድ መካከል የተጀመረው ንግግር ጥሩ ጅምር ነው፣ እኔም እገፋበታለሁ ብለዋል። ማሆር በጦር ኃይል ወይም በዲፕሎማሲያዊ ግፊት አንድነትን ለማምጣት የሚጥር ፖሊሲ አላራምድም። እኔ የምፈልገው በውይይት በመከባበርና በጋራ ወንድማማችነት የተመሠረተ አንድነት ነው። ይህ አንድነት መሠረት ያለው እንዲሆን እንሠራለን። የአንድነትን ጥቅም ከአንደኛ ደረጃ ትምህርት ቤት ጀምረን ለተማሪዎች እናስተምራለን። የጅቡቲ ፕሬዝደንት ኢስማኤል ኦመር ጌሌ በሥነ ሥርዓቱ ላይ ንግግር ያሰሙ ሲሆን አዲሱን አመራር ሊረዱ ቃል ገብተዋል። ጀቡቲ እየሻዕቢጌ እየደውለት እየንቲዱ ጋጅቡቲና ሕዝቧ ከጎናችሁ ይቆማሉ። የእኛ የሆነ ሁሉ የእናንተም ነው። ሶማሊያን ወደፊት እንደሚያራምዷት ጸጥታዋን እንደሚያሰፍኑ እርግጠኛ ነኝ። ሕዝቡ ይደግፍዎታል፣ ፓርላማውም ሥልጣን ሰጥቶታል። ያለም አቀፉ ማኅበረሰብም በእርሶ ትልቅ ተስፋ አለው። አዲስ የተመረጡት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተመረጡ ወዲህ የመጀመሪያ የውጭ ሀገር ጉዟቸው በሆነው በሞቃዲሾው ስነ ስርዓት ላይ ንግግር አድርገዋል። የተከበሩ ሐሰን ሼክ ማህሙድ የሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሆነው በመመረጦ እጅጉን እንኳን ደስ ያለው ትላለሁ። የሶማሊያንም ህዝብ ምርጫውን በተረጋጋና ብስለት በተመላው መንገድ በማካሄዱ ብቻ ሳይሆን ከዚህ የሰላም ምዕራፍ ላይ በመድረሱ እንኳን ደስ ያላችሁ ላለሁ። ሟቹ ጠቅላይ ሚኒስትር መለስ ዜናዊ ዛሬ ይህን የሶማሊያ የደስታ ወቅት በህይወት ኖረው ቢያዩ ምንኛ ደስ ባላቸው፣ ሲሉም አክለዋል። አቶ ኃይለማርያም ፕራይም ሚኒስትር መለስ ምት ፕሬዚደንት ሸሪፍ ኤ ዴይ ቢፎር ሂ ወንት አብሮድ ፎር ሜዲኬሽን ጠቅላይ ሚኒስትር መለስ ዜናዊ ለሕክምና ወደ ውጭ አገር ከመሄዳቸው ከአንድ ቀን በፊት ከፕሬዚዳንት ሼክ ሸሪፍ ጋር ተገናኝተው ነበር። ስቃይ ላይ ሆነው እንኳን ስለ ሶማሊያ ሰላም እንደምንም ጊዜ ወስደው ተነጋግረዋል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሶማሊያውን ፕሬዚደንት ይህን የአሁኑን ዕድል አያባክኑት ሲሉ አስጠንቅቀዋቸዋል። አገሮን ሕዝቡ የሚጠብቀው ደረጃ ለማድረስ ገና ብዙ ሥራ እንደሚጠብቆት እንረዳለን። ኢትዮጵያ ከጎኖ ትቆማለች። የሕዝቦ የጎረቤት አገሮችና የዓለም አቀፉ ማኅበረሰብ በጎ ፈቃድ ተሰጥቶታል። በዚህ የፖለቲካ እሴትና አቅም ይጠቀሙበት፣ እንዳይባክንቦት ይጠንቀቁ። ሚስተር ማህሙድ የቀድሞውን ፕሬዚደንት ሼክ ሻሪፍ ሼክ አህመድን አሸንፈው በሀገሪቱ ምክር ቤት የተመረጡት የዛሬ ሳምንት ሲሆን በሶማሊያ በሀገር ውስጥ ሰላማዊ የስልጣን ሽግግር ሲካሄድ በ45 ዓመታት ውስጥ የመጀመሪያ ጊዜ መሆኑ ነው። እንደ ኤሮፓውያን አቆጣጠር በ1967 ዓ ም የመጀመሪያው ፕሬዚደንት አደን አብዱሌ ኦስማን ጠቅላላ ምርጫ ተካሂዶ ለጠቅላይ ሚኒስትራቸው አብዲራሺድ አሊ ሸርማርኬ ስልጣን አስረክበው ይህን በማድረግ በታሪክ የመጀመሪያው የአፍሪቃ ፕሬዝደንት መሆናቸው ተመዝግቦላቸዋል። የተከበራችሁ አድማጮች የምትከታተሉት በ22 እና በ25 ሜትር ባንድ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በአማርኛ የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በተዘዋዋሪ ክፍያው ለእናንተ ነጻ ነው። በስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማችሁ። ሰዎች እንደምናምናቸው ደህና ናቸው ወይ? ሰላማን ነን ከካኒፖ የሚያምደውለው፣ ስለ አቶ ግዛው እና አቶ ተስፋ ሀቢሶ ስለ ኢትዮጵያ ጉዳይ ያደረጉትን ውይይት የዘመለከተ አስተያየት ለመስጠት ነው። አቶ ግዛው እንግዲህ ከመጀመሪያ እስከ መጨረሻ ለመማር ፍላጎት ያላቸው መስሎ አልታይም። ትንሽ ከአቶ ተስፋ ሀቢሶ እውቀት ማግኘት ቢፈልጉ ኖሮ ብዙ መማር ይችሉ ነበር። አንድ ነገር አቶ ተስፋ ያሉትን በጣም በጣም ወደድኩላቸው። ተቃዋሚዎች ኢህአዴግን ያወቁት አይመስለኝም አሉ። እውነትም ያወቁት አልመሰለኝም። አቶ ግዛው ኢህአዴጎች የሚያደርጉት ግን በሙሉ ጥፋት ስህተት አድርገው ሲ ሲናገሩ ስሰማ በጣም አዘንኩኝ። በጣም ደግሞ ግራ ገባኝ። እውነት ተቃዋሚዎች ኢትዮጵያን ህዝብ የተሻለ ህይወት እንዲኖራው የሚፈልጉ ናቸውን? እውነት ስተስፋላቸው ጭራሽ ተስፋ የሌላቸው መሆኑ ነው ከአሁኑ ንግግራቸው የተገነዘብኩትና በጣም ያዘንኩት። አቶ ተስፋዬ ሀቢሶ ሰው በጣም እውነተኛ ኢትዮጵያዊ ነዎት። እንደርሶ ያለውን ብዙ ኢትዮጵያውያኖች እንፈልጋለን። አመሰግናለሁ። ሰላም። የአሜሪካ ድምጽ ሬዲዮ ለጥያቄው መልስ ፕሮግራም በአቶ ተስፋዬ እና በአቶ ግዛው ለገሰ መልሰጭነት የተላለፈውን ፕሮግራም አዳመጥኩኝ። አቶ ተስፋዬ ሙት ወቃሽ አያድርገኝ ብለው የኢህአዴግን ስህተት ለማድበስ እንፈልጋቸው ትክክል አይደለም። እንደዚያማ ቢሆን እውነተኛ ታሪክ ምን ነገር እና መጽሐፍ ላይኖርበት ነው ማለት ነው። በተለይ ለዚች ሀገር አንድነት በማስጠበቅ አቶ መለስን ለማወደስ መሞከራቸው እና ተቃዋሚዎች የራሳቸው ድክመት ብቻ እንደነበረ መግለጻቸው ፍጹም ስህተት መሆኑን ልገልጽ ወዳለሁ። ረስቶት ከሆነ አቶ መለስ ተቃዋሚዎች እግር እስኪያወጡ እንጠብቃቸዋለን፣ እግር ሲያወጡ እንቆርጣቸዋለን ማለታቸውን እና ከሁለት ዓመት በፊት ለሱዳን መንግስት ተቆርሶ ስለተሰጠው መሬት በፓርላማ የሱዳን መንግስት የኔን አትንኩ ያንተን እንካፈል የሚባለውን ሲታገስ የነበረ ዘው ብለው መናገራቸው ላስታውስ እወዳለሁ። አቶ መለስ አንዳንዴ ያደረጉትን በአንደበታቸው ባያረጋግጡ ልኖሮ የሚስተባበለው ክስ በበዛ ነበር። በዚህ አጋጣሚ አቶ ግዛውን እንደረጋጆችን ሁሉንም ላመሰግን እወዳለሁ። መስፍን ነኝ ከዚሁ ከአሜሪካ አሁን ደግሞ ሰሞኑን በኢሜይል ከደረሱን በርከት ያሉ አስተያየቶቻችሁ ጥቂቱን እናከል። የኢትዮጵያን ሕዝብ ፍላጎት ላጤኑና ለሚመለከቱ ዘገባዎቻችሁ አድናቆቴን ለመግለጽ እወዳለሁ ሲሉ ለጥያቄው መልስ ፕሮግራማችን የላኩትን የኢሜይል አስተያየት ሞቅ ባለ አድናቆት የጀመሩት ገበየሁ የተባሉ አድማጫችን ናቸው። የአሁኑ ኢትዮጵያዊ ትውልድ በመልካም አስተዳደር እጦት ሳቢያ የነጻነትን የኢትዮጵያዊነትንና ለአገር አንድነት መሥዋዕት የመሆንን ትርጉም ላይረዳ ነው። ለሁሉም በግሌ አቶ ግዛውን ለብሩህ አእምሯቸው አመሰግናለሁ። በየዕለቱም እንዲህ ያለውን የጥሩ ኢትዮጵያዊነት ማንነት አስተሳሰብ ማንጸባረቅ ቢችሉ ደስ ይለኛል ሲሉ አስተያየታቸውን ቋጭተዋል። አቶ መድኃኔ ታደሰ በወቅቱ የኢትዮጵያ ፖለቲካ ዙሪያ በሰጡት ትንታኔ ላይ ያተኩራል ያሉን ደግሞ አቶ ዳዊት መላኩ ናቸው። ከጀርመን መላኩት የኢሜይል አስተያየት አቶ መድኃኔ ታደሰ ይላሉ። አቶ ዳዊት በሰጡት ማብራሪያ ላይ እርስ በርሱ የሚጋጭ ነገር ይስተዋላል። ወያኔ መለስ የጀመሩትን ተግባራት አስቀጥላለሁ ሲል እስራቱንና ግድያውን ጨምሮ ላለመሆኑ ምንም አረጋገጫ አየለም። በደፈናው ጥሩ ሥራ ነው እንጂ ሰው የነበሩና አድማጮች ይህን አረፍተ ነገር በድጋሚ ያነባለው። በደፈናው ጥሩ ስራ ሰሩ እንጂ ሰው ነበሩና የተሳሳቱ ነገሮች ካሉ እናስተካክላለን ያሉት ነገር የለም። ህወሓት ስልጣኑን መጥቋል ለማለት አይቻልም። እነዚህ ሰዎች ቦታው እንጂ ስልጣኑ እንደማይሰጣቸው ቀደም ብሎ ክልሎችን በማስተዳደር የሚኒስትር መስሪያ ቤቶችን በመምራት በነበረው ስልጣን ላይ ያለውን ጣልቃ ገብነት ስላየ ነው የኢትዮጵያ ህዝብ ከማታለል ያለፈ ፋይዳ የለውም ሲሉ አቶ ዳዊት ተችተዋል። አስተያየት የሰጣችሁንን በኢሜይልም በድምጻችሁም ከልብ እናመሰግናለን። ወደፊትም በዚሁ በ2022059942 በውስጥ መስመር 14 አስተያየቶቻችሁ መስጠት እንድትቀጥሉ እንጋብዛለን። አሁን ሙዚቃን እንጋብዛችሁ። በምሽቱ ሶስት ሰዓት ከ32 ደቂቃ ሆነ። ወደ ሁለተኛው አጋማሽ ስርጭታችን ተሸጋገርን። ቀዳሚው የስፖርት ዝግጅት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምና ምሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክሱ ስፖርት ዜና ልጀምር። በታላቁ የሰሜኑ ሩጫ ውድድር በሴቶቹ በኦሊምፒክ አስር ሺህ ሜትር ወርቅ ተሸላሚዋ ኢትዮጵያዊቱ አትሌት ጥሩነሽ ዲባባ ለመጀመሪያ ጊዜ በጎዳና ላይ የግማሽ ማራቶን ሩጫ ውድድር ተሳትፋ በአስደናቂ አጨራረስ በአንደኛነት አጠናቃለች። ጥሩነሽ ዲባባ በትራኩ ሦስት የወርቅ ሜዳሊያዎችን አግኝታለች። በቤጂንግ በሁለቱም ማለት በአምስትና አስር ሺህ ሜትር እንዲሁም በለንደን ኦሊምፒክ አስር ሺህ ሻምፒዮናነቷን ተከላክላለች። ጥሩነሽ በተጨማሪ በዓለም ሻምፒዮና ውድድሮች አራት የወርቅ በዓለም አገር አቋራጭ ደግሞ የአምስት ወርቅ ባለድል መሆኗ ይታወቃል። የሀያ ሰባት ዓመቷ ጥሩነሽ ትላንት ኬንያዊቷን ኤትና ኪፕላጋትንና ሌላዋን ኢትዮጵያዊት የኦሎምፒክ ማራቶን ባለድል ቲኪ ጀላናን በአስገራሚ አጨራረስ ቀድማ ማሸነፏ በጎዳና ላይ ውድድሮችም ብሩህ ተስፋ ያላት አትሌት መሆኗን አስመስክሯል። ጥሩነሽ ከውድድሩ በኋላ ለቢቢሲ ስፖርት በሰጠችው ቃል ጥሩ ፉክክር ነበር። በግማሽ ማራቶን ለመጀመሪያ ጊዜ መሮጤ ቢሆንም ወድጀዋለሁ። ወደ መጨረሻው አካባቢ የጣለውን ዝናብ ግን ምንም ማድረግ አንችልም። ምናልባት በሚቀጥለው ጊዜ የተሻለ ፍጥነት በማስመዝገብ በቀጣዩ ዓመት በማራቶን እሰለፍ ይሆናል ብላለች። ይቅናሽ ትሩዬ። በወንዶቹ ኬንያዊው ዊልሰን ኪፕሳንግ የሀገሩን ሯጭ ሚካ ኮጎን ቀድሞ በአንደኝነት ጨርሷል። በለንደን ኦሊምፒክ በማራቶን የነሐስ ሜዳሊያ ተሸላሚው ኪፕሳንግ መጨረሻ ላይ ተስፈንጥሮ ወጥቶ ነው በ59 ደቂቃ ከ06 ሴኮንድ ኮጎን ቀድሞ የጨረሰው። ኢማና መርጊያ ከኢትዮጵያ ሦስተኛ ወጥቷል። ወደ አዲስ አበባ ስኔት ታላቁ ሩጫ በኢትዮጵያ የ2005 የመጀመሪያው ተከታታይ የጎዳና ሩጫ ትላንት አዲስ አበባ ላይ ተካሂዷል። መነሻና መድረሻው በመገናኛ በሆነው የ7 ኪሎ ሜትር የጎዳና ሩጫ ላይ ከሦስት ሺህ አምስት መቶ በላይ አትሌቶችና ተሳታፊዎች ተካፋይ መሆናቸውን በታላቁ ሩጫ የኢትዮጵያ የጽሕፈት ቤት ኃላፊ ወይዘሪት ዳግማዊት አማረ ለቪኦኤ ገልጻለች። አትሌት ብርሃኑ ለገሰ 21 ደቂቃ ከ38 ሴኮንድ በሆነ ጊዜ ሲያሸንፍ፣ አበራ ጫኔና አወቀ አያሌው ሁለተኛና ሦስተኛ ወጥተዋል። በሴቶች ተመሳሳይ ርቀት ደግሞ ጽጌ ረዳ ግርማ በ24 ደቂቃ ከ15 ሴኮንድ ፈጽማለች። ሩት አጋና ወርቅነሽ አበራ በሁለተኛና ሦስተኛነት አጠናቀዋል። መጨረሻውና ሦስተኛ ውድድር ጥቅምት 4 2005 ተካሂዶ በከፍተኛ ነጥብ የሚያሸንፉት ማለትም በሁለቱም ጾታ ከአንደኛ እስከ ሦስተኛ የሚወጡት አትሌቶች ሀምሳ ሀያ አምስትና ዐሥራ ሁለት ሺህ ብር ሽልማት እንደሚያገኙ ከምንጮቻችን ተረተናል። ከአትሌቲክስ ወደ እግር ኳስ ስንሸጋገር የአውሮፓ ታላላቅ ሊጎች ሦስተኛና አራተኛ ሳምንት ውድድራቸውን በሳምንቱ መጨረሻ ማካሄዳቸውን እናገኛለን። በተወዳጁ የእንግሊዝ ፕሪምየር ሊግ በአራተኛ ሳምንት ውድድሩ አርሰናልና ማንቸስተር ዩናይትድ ተጋጣሚዎቻቸውን በሰፊ ግብ ሁለቱ ብቻ አስር ግቦች ያስቆጠሩበት አጋጣሚ ሆኗል። ቅዳሜ ዕለት አርሰናል ሳውዝሃምፕተንን በግማሽ ደርዘን ስድስት ለአንድ ያሸነፈበት ጨዋታ ብዙ ጎሎች የተመዘገቡበት ሆኗል ለረፍት የወጡት በአርሰናል አራት ለአንድ መሪነት ነበር ዘንድሮ አርሰናልን የተቀላቀለው ሉካስ ፖዶልስኪ ከቅጣት ምት ሁለተኛዋን ያስመዘገበበት ሁኔታ ተደናቂ አድርጎታል ጃርዚኖና ዋልኮትም ግብ የማግባት በረከቱ ደርሷቸዋል ሌላው በሰፊ ግብ የረታው ማንቸስተር ዩናይትድ ዊጋንን አራት ለዜሮ አስተናግዷል ቺቻሪቶ ለማንቸስተር ዩናይትድ በጨዋታው መጀመሪያ ፍጹም ቅጣት ቢስትም ከአራቱ ሁለቱን በማግባት ክሷል። ያለፉትን ሦስት ሳምንታት ሁሉንም በአሸናፊነት የተወጣው ቼልሲ በአራተኛው ሳምንት ከኩንስ ፓርክ ሬንጀርስ ጋር ተጫውቶ ያለ ግብ ባዶ ለባዶ ወጥቶ ነጥብ ተጋርቷል። ሌላው በአቻው ውጤት አንድ ለአንድ የተለያዩት ያምናው የፕሪምየር ሊጉ ሻምፒዮና ማንቸስተር ሲቲና ስቶክ ሲቲ ናቸው። ጋርሲያ ለማንቸስተር ሲቲ አቻ የምታደርገውን ጎላ አግብቷል። በተለይ ማንቸስተር ሲቲ የመጨረሻዎቹን አስር ደቂቃ ለማሸነፍ ተደጋጋሚ የግብ ሙከራዎች አድርጎ በበረኛው ብርታትና በግቡ ቋሚ ተመልሰውበታል። ሌሎች ጨዋታዎችም ተካሂደዋል። ቼልሲ በአስር ነጥብ ፕሪምየር ሊጉን ሲመራ ማንቸስተር ዩናይትድና አርሰናል በዘጠኝና ስምንት 8 ነጥብ ይከተላሉ። ከእንግሊዝ ወደ ስፔን ላሊጋ ስናልፍ አራተኛው ሳምንት ውድድሮች ሲጠናቀቁ የባርሴሎና ግስጋሴ መቀጠሉን እናያለን። በአንጻሩ ደግሞ ተቀናቃኙ ሪያል ማድሪድ ለሁለተኛ ጊዜ ሽንፈት ደርሶበታል። ከትላንት በስቲያ በሲቪያ አንድ ለባዶ ተረቷል። የጨዋታው ሂደት የሪያል ማድሪድና የባርሴሎና ብቻ ሳይሆን በሜሲና በሮናልዶ መካከል ያለው የግብ ማግባት ፉክክር በጣም ተራርቋል። ባርሴሎና ሂፓሴን አራት ለአንድ ሲረታ ሊዮኔል ሜሲ ተቀየሮ በገባ ጥቂት ደቂቃዎች ውስጥ በፍጹም ቅጣትና በጨዋታ ሁለቱን አግብቷል። አራቱንም ሳምንት በድል የዘለቀው ባርሴሎና በ12 ነጥብ ላሊጋውን መምራት ይዟል። ማዮካ በ10 ነጥብ ይከተላል። በመጨረሻም ቼዝ የቼዝ ኦሊምፒያድ በየሁለት ዓመቱ አንዴ ይደረጋል። መቶ ሰባት አገሮች የተሳተፉበት የዘንድሮ ውድድር የተካሄደው ኢስታንቡል ቱርክ ከተማ መሆኑ ታውቋል። በወርልድ ቼዝ ፌዴሬሽን የኢትዮጵያ ተወካይ አቶ ከባዱ በላቸው እንደገለጹልኝ ከሆነ በኢስታንቡሉ የቼዝ ውድድር የኢትዮጵያ ተጫዋቾች ጥሩ ውጤት አስመዝግበው ተመልሰዋል። ውድድሩ በሁለት ምድብ ተከፍሎ የሚካሄድ ሲሆን በወንዶቹ ሰላሳ ስድስት አገሮች በሚገኙበት መካከል ከናይጄሪያ ቀጥሎ በሁለተኛነት ፈጽመዋል። ሱዳን ሶስተኛ ሆናለች። በሴቶቹ ግን ሩት ለይኩን የተባለችዋ የዐሥራ ሰባት ዓመት ወጣት በስምንት ውድድሮች ተሳትፋ ስድስቱን አሸንፋለች። አንዱን እኩል ስትለያይ በአንዱ ብቻ በመሸነፏ በአጠቃላይ ውጤት የሴቶች ማስተር ተጫዋች ተብላለች። አንዲት ኢትዮጵያዊት ከዚህ ደረጃ ስትደርስ ሩት የመጀመሪያዋ ሴት ናት። ኢትዮጵያ እስከ ዛሬ ያን ደረጃ በቼዝ ያገኘችው በወንዶቹ በኢማም አበራ ብቻ እንደነበር ይታወቃል። በጠቅላላው በዘንድሮ የቱርክ ቼዝ ውድድር ከኢትዮጵያ አምስት ወንዶችና አምስት ሴቶች፣ እንዲሁም አንድ አሰልጣኝ በተጨማሪም የፌዴሬሽኑ ሊቀመንበር መገኘታቸውን አቶ ከባዱ በላቸው አክለው አስረድተውኛል። ወይዘሪት ሩት ለይኩንንም አዲስ አበባ ስልክ ደውዬ እንኳን ደስ ያለሽ ብያለሁ። እስቲ አመሰግናል እንኳን አሁኑ ለምን ያህል ጊዜ ተለማምደሽ ነው ይህን ውጤት ያገኘሽው? ከአንድ ከአምስት ዓመት በፊት ይሆናል ቼዝ ከለመድኩኝ። ምን ያህል ጊዜ ትጫወቻለሽ በቀን ቅዳሜ እና እሁድ ይጫወታሉ። በሳምንት ሁለቴ ማለት ነው። ሌሎች ጓደኞችስስ ምን ደረጃ አግኝተዋል? በዚህ በቱርኩ ውድድር አንድ ጓደኛዬ ያው ካንዲዴት ማስተር አግኝታለች፣ ከስም ከአስር ጨዋታ ከአ ጨዋታ አግኝታ፣ ሌሎቹ የመጀመሪያቸው ስለሆነ ብዙም አላመልትም። እንደገና እንኳን ደስ ያለሽ እላለሁ ሩት። አመሰግናለሁ። እሺ አመሰግናለሁ። ነው በዚሁ ላብቃ። አድማጮቼ ሳምንት በተመሳሳይ ዝግጅቴ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። አሸናፊዎቹን እኛም እንኳን ደስ ያላችሁ እንላለን። ሰለሞንም ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ተከታዩ ሳምንታዊ ቅንብር አፍሪቃ ነክ ርዕሶች ሶማሊያ ከተጓተተ የሽግግር ሂደት በኋላ አዲስ ፕሬዚዳንት ለመምረጥ መቻሏ ይታወቃል። ስለ ምርጫው ሂደትና ተያያዥ ጉዳዮች እንዲያብራሩልን አንጋፋ የፖለቲካ ተንታኝ ጋብዘናል። አቶ መድኃኔ ታደሰ። አቶ መድኃኔ በምስራቅ አፍሪካ የጸጥታ ጉዳዮች ለብዙ ዓመታት ጥናትና ምርምር በማካሄድ እንዲሁም በአማካሪነት ሲሰሩ ቆይተዋል። የአፍሪካ ቀንድ ግጭቶችን በተመለከተም ብዙ ጽሑፎችን አቅርበዋል። በአሁኑ ወቅት ደግሞ በአፍሪቃ የአመራር ማዕከልና በአፍሪቃ ህብረት አማካሪ እንዲሁም የቦርድ አባል ሆነው ያገለግላሉ። አቶ መድኃኔን ያነጋገረችው የአፍሪቃ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳሀይ ናት። አቶ መድኃኔ ታደሰ በመጀመሪያ ለትብብሮ እና ለጊዜው አመሰግናለሁ። ሶማሊያ ውስጥ በአሁኑ ጊዜ እንግዲህ ከረጅም የሽግግር ጉዞ በኋላ አዲስ ፕሬዚደንት ለመምረጥ በቅተዋልና ይህ ምን ያመለክተናል? ይላሉ አቶ መድኃኔ። የሶማሊያ ቀውስ በተወሰነ ደረጃ አንድ ደረጃ ወደ መፍረሳት አዝማሚያ እየሄደ ነው። ይሄም ምንድን ነው? ቢያንስ ድሮ ከነበረው ወይም የጦር አበጋዞች ወይም የጎሳ መሪዎች፣ እንደገና የድሮ የሲያድ ባሬ ባለስልጣኖች፣ ከዛ በኋላም በቅርብ ጊዜ ወዲህ ኢስላሚስቶች የሚቆጣጠሩት የፖለቲካ ስልጣን ፉክክር እና የጸጥታ ፉክክር ነው የነበረው። ይሄ ተቀይረዋል። አዲስ ሰው ተመርጠዋል። በሲቪል ሶሳይቲና በማህበራዊ ሶሻ ኢኮኖሚ ጉዳዮች ላይ ንቁ ተሳትፎ የነበራቸው አዲስ መሪ በህገ መንግስቱ በአዲሱ በተረቀቀው የሽግግር የፖለቲካ ሂደት ውጤት መመረጣቸው አንድ እመርታ ነው ማለት ይቻላል። በምርጫው ሂደትም ብዙ ወሬዎች ይወሩ ነበረ፣ እንደ ጉቦ መሳይ እና በተለያዩ ዘዴዎች ተጠቅመው ተጽዕኖ ለማድረግ ይሞከር እንደነበረ ተነግሯል። በዛም ላይ በስልጣን የነበሩት ሼክ አህመድ ያሸንፋሉ የሚል ግምት ነበረና አሁን ግን ያልተጠበቁ ቢያንስ የሚባለው እንግዲህ ባልተጠበቀ ሁኔታ አዲሱ ፕሬዚደንት ተመርጠዋል እና እንዴት ነው እሳቸው ሊያሸንፉ የቻሉት የሀይል አሰላለፍ ስለተቀየረ ነው አንደኛ ምንድን ነው ሲቪላዊ የሆነ የፖለቲካ ውድድር ሶማሊያ እንድትገባ በተለያየ መልኩ ግፊት ተደርገዋል አንዱ በአለም አቀፉ ማህበረሰብ በተለይ በወሳኝነት በተባበሩት መንግስታት ልዩ ልኡክ እና በተባበሩት መንግስታት እንደ ድርጅትም የተሳተፈበት ሁኔታ ለዚህ የገፋበት ሁኔታ ነው ያለው ሁለተኛ አሚሶም ራሱ የጸጥታውን ጉዳይ በወሳኝ መልኩ ስለተቆጣጠረ ጸጥታውን ሊያደፈርሱ የሚችሉእና በጠበንጃ ኃይል ብቻ ሶማሊያን ሲያተራምሱ የነበሩ እንዲሁም እነሱን የሚወክሉ መሪዎች በተወሰነ ደረጃ እንዲዳከሙና ገለል እንዲሉ ስለተደረገ ነው። ሶስት ወሳኝ ነገሮች ነበሩ በአሁን ምርጫ የሶማሊያን ፖለቲካ የቀየሩ በምርጫው ሂደት ላይ አንደኛ ገንዘብ ነው። ገንዘብ መበተን እንደ ትልቅ አሴት ነው፣ እንደ ትልቅ መሳሪያ ነው። በሶማሊያ ፖለቲካ ሌላው የኢስላሚስት ኮንስትዌንሲ ነው። የውሃቢው ኮንስትዌንሲ በሂደት በአልኢስላህና ሞዴሬት በሆኑ የእስልምና አመለካከት ያላቸው ሀይሎች ጠንክረው የወጡበትና ተጽዕኖ ያሳረፉበት ሁኔታ ነው። ሶስተኛው የጎሳው ጉዳይ ነው። ስለዚህ ሞር የጎሳ ድጋፍ ያለው በተለይ ከሀውያ ሞር ገንዘብ ያለው እና ሞር የኢዝላሚስት ኮንስትዌንስ ያለው አሸንፎ እንደሚወጣ ግልጽ ነበረ። ሼክ ሸሪፍ ሼክ አህመድ ገንዘብ ነበራቸው፣ ሀውያ አካባቢም ከሞቃዲሾ አካባቢ ስለሚወለዱ አድቫንቴጅ ነበራቸው። ግን አዲሱ የእስልምና አተያይና ሀይል በተለይ አልኢስላሕና ከማህበራዊና ከሶሻል ሰርቪስስ ጋር ጠንካራ ግንኙነት ያላቸው የእስልምና ሀይሎች ጠንክረው ስለወጡ ሰውየው ከነበራቸው ልምድና ተቀባይነት በተለይ በትምህርትና በአንዳንድ የጤና ዘርፎች ደቡብ ሶማሊያ ሲንቀሳቀሱ ስለቆዩ ያን ያህል የገንዘብን ባይኖራቸው የኢስላሚስት ኮንስቲቱዌንሲ በተለይ የአልኢስላሕ እንደገና ደግሞ የጎሳዎች አዲስ አመራርም እንዲመጣ ግፊት ስለነበረ ከውጭ፣ ሼክ ሸሪፍ እስከ መጨረሻ ድረስ ዘልቀው ሊያሸንፉ አልቻሉም። ይሄ ነው እንግዲህ አዲሱ ሁኔታ። ለመሆኑ ስለሳቸው ስለ ሐሰን ሼክ መሐመድ አዲስ ፕሬዚደንት ስለተመረጡት ከዛ እንዳልወጡ ለትምህርት ወጥተው እንኳ እንደገና ተመልሰው አገራቸው እንዳገለገሉ ለብዙ ጊዜ ከዛ ሳይወጡ ከህዝብ ጋር ተሳስረው እንደቆዩ ነው የሚነገረው እና እስቲ ስለሳቸው ቢያብራሩልን። እንግዲህ አንዱ እሱ ነው። አንደኛ ሶማሊያ ውስጥ ቆይተው ብዙ የሆነ ጠቃሚ ማኅበራዊና ኢኮኖሚያዊ ጉዳዮች ላይ ሲሳተፉ ስለነበረ፣ ሁለተኛ ቅድም ካልኩት የሶማሊያን የፖለቲካ ሂደት አንቀው ከያዙት የሲያድ ባሬ ባለስልጣናት የድሮ እና የጦር አበጋዞች እና የጎሳ መሪዎች ጋር ግንኙነት ስላልነበራቸው፣ ሶስተኛ በብዙ የትምህርትም ሆነ የሶሻል ሰርቪስስ ንቁ ተሳትፎ የነበረው የአልኢስላህ ሞዴሬት የሆነ ኢስላሚክ ፋክሽን ውስጥ ጠንካራ አባል ሆነው ሲሰሩ ስለነበረ፣ ያ የሶማሊያ ሲቪል ሶሳይቲ በተለይ መንግስታዊ ያልሆኑ ድርጅቶች እና ሀይሎችም ድጋፍ ስለነበራቸው በዚህ ሁኔታ ገለልተኝነታቸውና ጠንካራ ሰራተኝነታቸው ተደማምሮ ሊያሸንፉ የበቁበትና የሶማሊያ ፖለቲካ ሂደት አዲስ ሪኮንፊገሬሽን በተለይ የጸጥታ ሀይሉ በአሚሶም መያዙ በሀይልና በጦር መሳሪያ ብዛት ወይም ብላክ ብላክሜይል በማድረግ ፕሬዚደንት የሚመረጥበት ሁኔታ በተወሰነ ደረጃ በመቀየሩ ነው። እንግዲህ እሳቸው ወደዚህ የመጡት እኚህን ሰው የመረጡት የፓርላማ አባላት ከሁለት መቶ በላይ ናቸው መሰለኝ። እነሱ ራሳቸው በገንዘብም እንደተባለው የሼክ ሸሪፍ የረጅም ጊዜ እዛ መቆየትም ሳይበግራቸው በሚስጢር ድምፅ በመስጠት እኝህን ሰው መርጠዋል። እና በእነሱም በኩል ከልብ የሀገሪቱን ሁኔታ ለመለወጥ አድሮባቸዋል ማለት ነው። እሱ አለ አሚሶም እና የኬንያ ሚና እና የተባበሩት መንግስታት ሚና ተጨምሮበት ሼክ ሸሪፍ ለማሸነፍ እንዲከብዳቸው ሆነዋል። የሼክ ሸሪፍ አንዱ ትልቁ ፍራቻ የነበረው ገንዘብ አላቸው። ኢዝላሚስት ኮንስቲትዌንሲው ትንሽ ተቀይሟቸው ስለነበረ ሙሉ ድጋፍ አልሰጣቸውም። ሙሉ ድጋፍ ያልሰጣቸውም ምንድን ነው? ተቀይረዋል፣ ከሌላው ዓለም ጋር መሞዳመድ ጀምረዋል፣ የእስልምና አመለካከታቸውም እየተዳከመ ሄደዋል የሚል ቅስቀሳም ስለነበረ በተለይ አዲሱ የሶማሊያ ሁኔታ ምንድን ነው በሶማሊያ ውስጥ ጉዳይ ላይ የፖለቲካ ተጽዕኖ ለማሳረፍ ከኢትዮጵያ ይልቅ ኬንያ ሞር እንቅስቃሴ የምታደረግበት ሁኔታ ስለነበረ፣ ና የአሚሶምም ሀይል ተጨምሮበት ለነዛ የፓርላማ አባላት የተወሰነ አመኔታ ና ኮንፊደንስ እንዲያድርባቸው ና የፈለጉትን ለመምረጥ ገንዘብ እንግዲህ አሁንም ሚና ነበረው። ግን በተወሰነ ደረጃ ትራንዚሽኑ በአዲስ ዘው ለመተካት ከነበረው እንቅስቃሴና ፍላጎት አንጻር ጎልተው የወጡና ያሸነፉ ይመስለኛል። ና በሶማሊያ ፖለቲካ ላይ አዲስ ለውጥ ነው። በሶማሊያ ጸጥታ ላይ አሁንም ሼክ ሸሪፍ ሞር አርሚ አላቸው የታጠቀ ሀይል አላቸው። ሲያሰባስቡ ነው የቆዩት። እሳቸውም ቢሆኑ ግን የውጭ ተጽዕኖ እና የውስጡ ፕሬዥር ሊቋቋም ስላልቻሉ ሰራዊታቸውም ቢሆን ለአዲሱ ፕሬዚደንት ድጋፉ እንዲሰጥ የወሰኑበት ሁኔታ ነው የሚታየው እና የጸጥታ ሁኔታ እስካሁን አልተቀየረም ያው አሚሶም እና የሽግግር መንግስቱ የሚደግፉ ሀይሎች የበላይነት ቢኖራቸውም አሁንም አልሻባብ ከሞቃዲሾ ጀምሮ በተለያዩ ሁኔታዎች ወደ ጎሳው ዘልቆ ገብቶ የተደበቀበት ሁኔታ ስላለ ሙሉ ለሙሉ ተቀይረዋል ማለት አይቻልም። የፖለቲካው ሂደት እንደ ፕሮሰስ ግን የሀይል አስተላለፉ ተቀይሮ ሞደሬት ግን ኢዝላሚስት የሆነ መንግስት በሶማሊያ የሚፈጠርበት ሁኔታ ነው የሚታየው። የአልሸባብ ጉዳይ ከተነሳ አልሸባብ አሁን በምን አይነት ሁኔታ ነው የሚገኘው? እንደሚታወቀው እንግዲህ አዲሱ ፕሬዚደንት እንደተመረጡ በማግስቱ ትንሽ ሳይቆይ ግድያ ሊፈጽምባቸው ሞክሮ ነበር እና በምን አይነት ሁኔታ ነው የሚገኘው አልሸባብ አሁን? እንግዲህ አልሸባብ የሶማሊያ ጎሳዎች ውስጥ ነው የገባው። በድፍረት ወጥቶ ግልጽ የሆነ ወታደራዊ አቋም ይዞ መንቀሳቀስ ይከብደዋል ሞቃዲሾና አካባቢው በሌሎች አካባቢዎችም ራሱን በህዝቡ መሀል ደብቆ ለወደፊት ወታደራዊ እንቅስቃሴ ለመዘጋጀት እያሰበ ነው። በዚህ ሁኔታ ላይ እንግዲህ ወታደራዊ ጥቃቱ በአሚሶም እና በጎረቤት አገሮች ታግዞ ጊዜው ሳያልፍ እንቅስቃሴው ከቀጠለ ወታደራዊ ሀይሉ ሙሉ ለሙሉ የሚዳከምበት ሁኔታ ነው የሚፈጠረው። ፖለቲካሊም የአልሻባብ ችግር ምንድን ነው የነበረው? አክራሪ የእስልምና ሀይሎች ብዙ ጊዜ እንደ አማፂ ሀይል ደህና ሊንቀሳቀሱ የሚችልበት ሁኔታ ነው ያለው። ችግራቸው ሁሌ ማስተዳደር ላይ ነው። ያኔ ብዙ ቅራኔዎች ይፈጠራሉ። የሶማሊያ ህዝብም ደስተኛ ያልሆነበት ሁኔታ ነው ያለው። ቅርብ ጊዜ ደግሞ በወታደራዊ ሀይል ሚዛኑም እያፈገፈገና እየተዳከመ የሄደበት ሁኔታ ነው ያለው። እንደዛም ሆነ ግን ሶማሊያ ውስጥ ጠንካራ መንግስት፣ በተለይ የክልል አስተዳደሮች፣ ጠንካራ የክልል አስተዳደሮች በየአካባቢው ተቋቁመው ከማዕከላዊ መንግስቱ ጋር የራሳቸው የሆነ የጠበቀ ግንኙነት ፈጥረው ካልተንቀሳቀሱ በስተቀር አልሻባብም ራሱ ተመልሶ ሀይሉን የሚያሳይበት እድል ሊኖር ስለሚችል ሁኔታው በአፋጣኝ መቀየር ያስፈልጋል። አሁን ባለው ሁኔታ መግፋት ያስፈልጋል። ለዚህም ዓለም አቀፍ ህብረተሰቡ ና የጎረቤት ሀገሮች ከአሚሶም ና ከአዲሱ ፕሬዚደንት ጋር ሆነው ከጊዜ ጋር መሻማት ያለባቸው ይመስለኛል። በወቅታዊ የሶማሊያ ጉዳይ ዙሪያ ትንታኔ ከሰጡን አቶ መድኃኒት አደሰ ጋር የተደረገው ቃለ ምልልስ ሁለተኛና የመጨረሻ ክፍል በመጪው ሳምንት ይቀርባል። አድማጮች፣ አሁን ወደ መጨረሻው ቅንብር ነው የምናልፈው። ጤና በሰለሞን አባተ በየሳምንቱ ለሃምሳ ሚሊዮን አፍሪካውያን ወደሚደርሰው በብዝሃ ሚዲያ ወደሚሰራጨው የአፍሪቃ የጤና አውታር እንኳን ደህና መጡ። የሚመለከታችሁን ተአማኒ የጤና ዜናና መረጃ ይዘንለው እንመጣለን። እጅግ የሚያስፈልጉኝ ስለሚሏቸው የጤና ችግሮችን ጠይቆታለን። ማህበረሰቡን ለጉዳት ስለሚያጋለጥ ውክሎችም መረጃ እናደርስልዎታለን። የተሻለ ይወቁ፣ የተሻለ ይኑሩ። ቪኦኤ አፍሪካ የጤና አውታር ዌብሳይታችን ሆርን አት ቪኦኤ ኒውስ ዶት ኮም አምሃሪክ ላይ ይጎብኙ። ጤና ይስጥልን ክቡራትና ክቡራን፣ በዛሬ ጤና ነክ ዝግጅት የሰው ልጅን ጤና ከበሽታዎች ለመከላከል እየተከናወኑ ያሉ ስራዎችን፣ የተገኙ ውጤቶችን፣ የወደፊቱን አቅጣጫ እንመለከታለን። የቆላ ነዳድን ለመከላከል እየተሰራ ያለው ክትባት ሙሉ በሙሉም ባይሆን አበረታች ስኬት እያስመዘገበ መሆኑ ተሰምቷል። በቢምቢ ከሚተላለፉት አራት አይነት የንዳድ አምጪ ቫይረሶች ሶስቱን መከላከል እንደሚቻል ተመራማሪዎቹና በክትባቱም ላይ እየሰሩ ያሉት ባለሙያዎች ተናግረዋል። ምንም እንኳ ውጤቱ የተጠበቀውን ያህል ባይሆንም ወደፊት ለመጓዝ ግን አቅም የሚሰጥ ስኬት መሆኑ ታምኖበታል፣ ይላል የፌት ላፒዱስ ዘገባ። ከዚሁ የክትባት ጉዳይ ሳንርቅ ብዙዎች በጉጉት የሚጠብቁት የኤች አይቪ ክትባት ወትሮ በተለመደው መንገድ ሊገኝና ውጤታማም እንደማይሆን አሁን ታምኖበታል። ይልቅ የሰውነትን የመከላከልና ራሱን የመጠበቅ አቅሙን ለማጎልበት የሚያስችሉ ወይም ሌሎች ኤች አይቪን ሊያቆሙና በቋሚነትም ሊከላከሉ የሚችሉ ዘዴዎችን መፈለግ ነው ተመራማሪዎቹ አሁን የተያያዙት። የጆዲ ካፖ ዘገባ የሚመለከተው ጥረት ወደ ዝርዝሮቹ ዘልቃለሁ። የቆላ ንዳድ ወይም አንቀጥቅጥ ወይም አንዘብዝፍ ይሉታል። በአንዳንድ አካባቢ በመላው የሐሩር አውራጃ ውስጥ እጅግ ተስፋፍቶ የሚገኝ የጤና ችግር ነው። በአንድ መቶ ሀያ ስምንት ሀገሮች ውስጥ የሚኖር ሁለት ነጥብ አምስት ቢሊዮን ሰው ነው ለዚህ ጉዳት ተጋልጦ የሚገኘው። የበሽታው ምልክቶችና መገለጫዎች የሰውነት ህመም፣ ትኩሳት፣ ማንቀጥቀጥ ሲሆኑ የደም ዝውውርን ማቆም ወይም መረበሽ፣ ራስን መሳትና ሞትም ሊያስከትል የሚችል ችግር እንደሆነ ይታወቃል። በየዓመቱ ከ ሀያ አንድ ሺህ በላይ የሚሆን ሰው በዚህ የቆላ ንዳድ ችግር ይሞታል። ደቡብ ምስራቅ ዩናይትድ ስቴትስን ጨምሮ ችግሩ በብዙ ሀገሮች እየተስፋፋ በሄደ መጠን የሚሞቱት ሰዎች ቁጥርም እየጨመረ መሆኑን ቅኝቶች ይጠቁማሉ። ከህመሙ የሚድኑ ሰዎች ሁለተኛ በተመሳሳይ ቫይረስ አይጠቁም። ይሁን እንጂ ከሚታወቁት አራት የተለያዩ ቫይረሶች ለአንዱ ወይም ቀደም ሲል ላልተያዙበት መጋለጣቸው አይቀርም ይላሉ። በቆላ ንዳድ ክትባት ላይ የሚሰራው ዴንግ ቫክሲን ኢኒሽቲቭ የሚባለው ተቋም ባልደረባ ስካት ሄልስቴድ ዴንግ ወይም የቆላ ንዳድ ብዙ ጊዜ ፈጥኖ የሚያንዘፈዝፍ ችግር ነው። ሽፍታን የሚያስከትል ጉንፋን የሚመስልም በሽታ ነው። አንዴ ይዞ ከለቀቀህ በኋላ ለረጅም ጊዜ እንደገና አይዝህም። ሌላኛው ግን ሊያገኝህ ይችላል። ለምሳሌ አይነት አንድ የሚባለው ይዞ ቢለቅህ ሁለት፣ ሶስት ወይም አራት ሊይዙህ ይችላሉ። እንደምናውቀው አይነት አንድ እና አይነት ሁለት የዴንግ የኪንታሮት ትኩሳት ሊያስከትሉ የሚችሉ እጅግ አደገኛ አይነቶች ናቸው። ይሄኛው በአመዛኙ የሚከሰተው በእስያና በአሜሪካ የሐሩር አውራጃ አካባቢዎች እንደሆነ ይታወቃል። በዚህ ምክንያት ተመራማሪዎቹ አሁን እየጣሩ ያሉት ቀደም ሲል ተሰርቶ ስኬት ባስመዘገበው የቢጫ ወባ ወይም የሎፊቨር ላይ የተመረኮዘና የአራቱም አይነቶች የዴንግ ቫይረሶች የተዳከሙ ዝርያዎች በአንድ ላይ የተዋሃዱበትን ክትባት ነው በክትባቱ ሙከራ ላይ ሃልስቲድ ባይሳተፉም ሳኖፊ ፓስተር የሚባለው መድኃኒት አምራች ኩባንያ ክትባቱን ለማምረት የመረጠው ወደ ቢጫ ወባ አምጪ ቫይረስ የህይወት መሰረት የሆነው ጅን የአራቱንም ቫይረሶች ክፋዮችን በማስገባት የደቂቅ አካላቱን ድቀላ ማካሄድን መሆኑን ተናግረዋል ክትባቱ በሽታውን መከላከል ያስችል እንደሆነ ለማረጋገጥ በአራት ሺህ የታይላንድ ተማሪዎች ላይ ሙከራዎች ተካሂደዋል ተማሪዎቹ የዋናውን ወይም መሰልና የሐሰት የሆኑ ሦስት ክትባቶችን እንዲወስዱ ተደረገ በጊዜ ብዛት የሰዎች ሰውነት የሚፈጥረውን የመቋቋም ሂደትና መለዋወጥ መከታተል እንዲቻልም ተማሪዎቹ ክትባቱ የተሰጣቸው በየስድስት ወሩ ነበር ከሁለት ዓመት በኋላ ሕፃናቱ ሲመረመሩ ከአራቱ በሦስቱ ላይ ሰውነታቸው የመከላከል አቅም አጎልብቶ ተገኘ ይሁን እንጂ በዓለም ዙሪያ የበረታ ሆኖ የሚገኘውንና አርባ ከመቶ ሰው ያለበትን አራተኛውን አይነት መከላከል አልቻለም። ውጤቱ ግን ያሳየው ክትባቱ ደህንነቱ የተጠበቀ መሆኑንና በቴክኖሎጂ ደረጃም ሊሰራና ሊሰጥም የሚችል መሆኑን ነው። ምንም እንኳ የሳኖፊ የክትባት ሥራ ከዚህ የበለጠም ውጤታማ ሊሆን ይችል እንደ ነበረ ሄልስቲድና ሌሎችም ተመራማሪዎች ቢናገሩም አሁን የተጨበጠበት ውጤት በራሱ ግን አንድ ግዙፍ እርምጃ በመሆኑ ይስማማሉ። አሁን ችግሩ ሦስቱን ዐይነቶች ብቻ የሚከላከለውን ክትባት መጠቀም እንችላለን ወይ ነው። ላንሴት መጽሔት ላይ ባሰፈርኩት ሐሳቤ የቫይረሱን ከአንድ ሰው ወደ ሌላ መሸጋገር ለማቆም የሦስቱን ውሁድ በበቂ ሁኔታ መስጠት ከተቻለ ምናልባት ይሳካ ይሆናል። አንዱ ቫይረስ ብቻውን የኪንታሮት ትኩሳትን ሊፈጥር አይችልም። በመሆኑም በባለሶስቱ ውሁድ የቆላ ንዳር ክትባት ቫይረሱን መቆጣጠርና የከፋ ጉዳት እንዳያደርሱ ማድረግ ይቻላል። ሳኖፊ ክትባቱን በሶስት ደረጃዎች በተከፈሉ ሙከራዎች እያፈተሻቸው ይገኛል። የአሁኑ ሙከራ በአስር ሀገሮች ውስጥ በሰላሳ ሺህ ሰው ላይ የሚካሄድ ተከታታይ ስራ ሲሆን ውጤቱ በሁለት ዓመት ውስጥ በአውሮፓውያኑ የዘመን አቆጣጠር በ2014 ይወጣል ተብሎ እየተጠበቀ ነው። በሌላ ዝግጅት ከኤች አይ ቪ ጋር የተያያዘውን ውጤትና ሌሎችንም ይዤላችሁ መለሳለሁ። ጤና ይስጥልኝ። የተሻለ ይወቁ፣ የተሻለ ይኑሩ። ቪኦኤ አፍሪካ የጤናውታ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ በቃ ያስተናገድናችሁ። አሉላ ከበድና ሶሎሞን አባተ ከአቀናባሪያችን ወታቸር ነው ከተተኪው ቴክኒሻን መሐመድ ሱሌቤ እንዲሁም ከዋና አዘጋጇ ትዝታበላቸውና ከተቀሩትን ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ አንድ ሰዓት ላይ በልዩ ፕሮግራማችን ከምሽቱ 3 ሰዓት ላይ ደግሞ ከመደበኛው ፕሮግራም ጋር እንመለሳለን። አሁን የትግርኛው ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ቮይስ ኦፍ አሜሪካ እዚ ድምፂ ኣሜሪካ እዩ ብ222 ሜትር ባንድ ሓፂር ማዕበል ወይ ድማ ብዓራብ ሰዓት ይመሓላለፍ ከመይ ቀኒኹም ተወልደ ወልዲ ገብርኤል እየ ካብ ዋሽንግተን ዲሲ ሎሚ 17 ወይ 7ተ መስከረም ሶኒ እዩ ድሕሪ ዜና ኣብ ሶማል ብዛዕባ ዝተገብረ ምስግጋር ስልጣን